በመጪው ሚያዝያ አጋማሽ በሚካሄደው የግብጽ ፕሬዝዳንታዊ ምርጫ የቀድሞው ጀነራል ሳሚ አናን አይወዳደሩም። ምክንያቱም ሰውየው በቁጥጥር ስር ውለዋልና። የአብዱልፈታህ አልሲሲ ዋነኛ ተፎካካሪ ይሆናሉ ተብለው ይጠበቁ የነበሩት ጀነራል ሳሚ አናን ያለፈው ማክሰኞ በቁጥጥር ስር የዋሉት ያለፈቃድ በመወዳደር ወታደራዊ ደንብ እንጥሰዋል፣ በግብጽ ሕዝብና ወታደራዊ ኃይሉ መካከል ግጭት ለመፍጠር ሞክረዋል፣ በሚሉና በሌሎች ተጨማሪ ክሶች ጥር 23 ቀን 2018 የምረጡኝ ዘመቻ ሰዎቻቸው ተቋርጦ በግብጽ ወታደራዊ ባለስልጣናት ወደ ሆኒ እንዲወርዱ ተደርጓል። ይህንን ተከትሎም ሌላው ተወዳዳሪ የሰብአዊ መብት ጠበቃው ካሊድ አሊ ከምርጫው ራሳቸውን ማግለላቸውን ለደጋፊዎቻቸው ገልጸዋል። በተመሳሳይ ሁኔታ የቀድሞ የአየር ኃይል ኮማንደር አህመድ ሻፊክ በዚህ ወር መጀመሪያ ለውድድር እንደማይቀርቡ አሳውቀዋል። የወታደራዊ መኮንን ሻፊክ ከምርጫ ራስን ማግለል ከጀርባው ጫና አለበት የሚሉም አሉ። ከበርሊን የሳይንስና የፖለቲካ ማዕከል የግብጽ ጉዳዮች ተመራማሪ ለሆኑት ለስቴፋን ተቀረለ ግን ጉዳዩ ብዙም አላስደንቃቸውም። ይህ እርምጃ የሚያሳየው ወታደራዊ ክፍሉ እንዴት ተቃዋሚዎችን ከነሙሉ ኃይላቸው ለማጥፋት እየሞከረ መሆኑን ነው። በተለይም ከራሱ ከወታደራዊ ክፍሉ የወጡትን። ከዚህ አኳያ ታዲያ የጀነራል ሳሚያናን መታሰር ለሌሎች ወታደራዊ አዛዦች ወደ ፖለቲካ እንቅስቃሴ እንዳይመጡ መቀጣጫ ነው ይላሉ ተመራማሪው ስቴፋን ሮለ። ይህ ሌሎች ወታደራዊ አዛዦች በምንም መልኩ ቢሆን ደፍረው ወደ ፖለቲካዊ እንቅስቃሴ መምጣት እንደሌለባቸው የሚያሳይ ምልክት ነው። በግብጽ ፕሬዝዳንታዊ ምርጫ እጩ ሆኖ ለመቅረብ ቢያንስ የ25ሺ ደጋፊዎች ፊርማና የ20 የፓርላማ አባላትን ይሁንታ ማቅረብ የግድ ነው። መስፈርቱ ከወዲሁ ከ3 ሚሊዮን በላይ ፊርማ ላሰባሰቡት ለወቅቱ ፕሬዝዳንት አብዱል ፈታህ አልሲሲ ብዙ ከባድ ባይሆንም የሰብአዊ መብት ተሟጋቹ ካሊ ዳሊ ግን ቀላል አይደለም ይላሉ። በተለይ አልሲሲ በሚመሩት ፓርላማ የአባላቱን ይሁንታ ማግኘት የሚሆን የጊዜ ገደቡ ጫና ፈጥሮብናል ሲሉ ተችተዋል። በጎርጎርሳዊ የዘመን ቀመር በ1981 የተገደ የቀድሞ የግብጽ ፕሬዝዳንት አንዋር ሳዳት ልጅ መሐመድ አንዋርም የፓርላማ አባላትን ይሁንታ በአጭር ጊዜ ማቅረብ አስቸጋሪ ነው ሲሉ ተመሳሳይ ቅሬታ ያነሳሉ። በዚህም ወታደራዊ ኃይሉ መደበኛ መሰናክሎችን በማዘጋጀት እጩዎችን ለመቆጣጠርና እንቅፋት ለመፍጠር እየሞከረ መሆኑን የሚጠቁም ምልክት ነው በሚል በአንዳንዶች ዘንድ እየተተቸ ነው። አልሞኒተር የተባለው የበይነ መረብ ጋዜጣ በቅርቡ ባወጣው ዘገባም ይህንኑ ተችቷል። ጡረተኛው ጀነራል ሳሚያናን በቁጥጥር ስር የዋሉት ግብፃውያን ተቃውሞ በጀመሩበት የሰባተኛ አመት ላይ ነው። የቀድሞው ጸረ ሙባረክ እንቅስቃሴ አቀንቃኝ መሐመድ አድል እንደሚሉት በነዛ የተቃውሞ አመታት የነበረው የተስፋ መንፈስ ብዙ አልቀጠለም። በተለይ በዲሞክራሲያዊ መንገድ ተመርጠው የነበሩት መሐመድ ሙርሲ ከታሰሩ ወዲህ የብዙ ግብፃውያን ተስፋዎች ጠፍተዋል ሲሉ ለዶች ቬለ ገልጸዋል። የቀድሞው የሙባረክ ተቃዋሚና የአሁኑ የፓርላማ አባል ታሪክ አልኮሆሊ ግን የጣህሬር አደባባይ የተቃውሞ ሰልፈኞች ከአብዮቱ ያተረፉት ነገር አለ ይላሉ። ቢያንስ ማንም ሰው ፕሬዝዳንቱ ለዘላለም ይኖራል ብሎ አያስብም አይደለም። ማንም አካልም ከ2011 በፊት ወደ ነበረው ሁኔታዎች ይመለሳል ብሎ አያስብም ሲሉ ለዶቸ ብለ ተናግረዋል። እሳቸው ይህን ይበሉ እንጂ ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ሀገሪቱ በከፋ የሰብአዊ መብት ረገጣ ላይ መሆኗን በ20162017 ባወጣው ዓመታዊ ዘገባው አመልክቷል። ተመራማሪው ስቴፋን ሮለም ሀገሪቱ ከሙባረክ አስተዳደር በከፋ ሁኔታ አፈና ላይ መሆኗን ያስረዳሉ። በጣም አፋኝ ወደሆነ ወታደራዊ አስተዳደር እያመራ ነው በ ዘፋኝ እርምጃዎቹ ከጎርጎሮሳውያን 2011 በፊት ከታየው የሙባረክ አስተዳደር በላይ ነው። የፖሊስ አስተዳደሩም ቢሆን ከሁሉም በላይ አገልጋይነቱ ለፕሬዝዳንት አልሲሲና በዙሪያቸው ላሉ መሆኑን ያብራራሉ። የፖሊስ አስተዳደሩ ከሁሉም በላይ የሚያገለግለው ለፕሬዝዳንት አልሲሲ ለራሳቸውና በዙሪያቸው ላሉ ጥብቅ ፖለቲካዊ ደህንነት ለማስጠበቅ ነው። ከቅርብ ዓመታት ወዲህ ተቀባይነታቸው ቀንሷል። እንደማስበው ምናልባትም በመጀመሪያው ምርጫ ላይም በጣም ተወዳጅ አልነበሩም። ነገር ግን የተወሰነው የኅብረተሰብ ክፍል ጠንካራ ሰው የሀገሪቱን ችግር ይፈታል ከሚል ተስፋ ጋር ተያይዞ ደስተኛ ነበር። በዚህ መሃል ብዙ ግብፃውያን ማዘናቸው አልቀረም። ምክንያቱም ኢኮኖሚያቸው በሚገርም ሁኔታ አሽቆልቁለዋል። ለዚህም ነው አብዛኛው የግብጽ ዜጋ ከተቃውሞ ይልቅ የዕለት ጉርሱን ለማግኘት ከዕለት ተዕለት ኑሮ ጋር ትግል ላይ ነው የሚባለው። ይህ ምርጫ ዝምታውን ለመስበር ጥሩ አጋጣሚ ነው የሚሉም አሉ። ነገር ግን የወታደራዊ ኃይሉ አፈና የዋዛ አይመስልም።